ማህደረ ዜና የተባበሩት መንግስታት ድርጅት የአስር ዓመት መሪውን በአዲስ የተካበት፣ ግን እንዳሮገው ዘመን የዓለምን ሰላም የማስከበር ዓላማው የተሽመደመደበት፣ በታሪኩ ብዙ ስደተኛ ለመቁጠር የባተለበት ዓመት ነበረ የጎርጎሪያኑ 2017። ዩናይትድ ስቴትስ የ1922ቷን ኢጣልያ አልያም የ1933ቷን ጀርመንን እንዳትሆን ብዙዎች ብዙ የሰጉበት፣ ከኮሪያ ልሳነ ምድር እስከ ቅድስቲቱ ከተማ ኢየሩሳሌም ከአፍጋኒስታን እስከ ኢራቅ ከሶሪያ እስከ ዩክሬን ከሊቢያ እስከ የመን በግጭት ግድያ የወደሙበት፣ ሚያንማር ላይ ዘር የማጥፋት ዘመቻ የተከፈተበት የጎርጎሪያኑ ዘንድሮ አምና ሊሆን ሳምንት ቀረው። ከአውሮፓና አፍሪቃ በስተቀር በተቀረው ዓለም የተከናወኑ አበይት ፖለቲካዊ ሁነቶችን ላፍታ ዘክረን እንሸኘው። ደቡብ ኮሪያዊ ዲፕሎማት ባን ኪሙን የጦርነትን ዘግናኝ ውጤት ከመጽሐፍ ከፊልም ወይም ከተራኪ ሳይሆን እንደ ሕፃን አድገውበት ያውቁታል። የተባበሩት መንግስታት ድርጅትን ዓላማና ጉለታም እንደ ወጣት ተጠቅመውበት አይተውታል። አልረሱትም። የተባበሩት መንግስታት ድርጅት ልጅ ነኝ። ከኮሪያ ጦርነት በኋላ የተባበሩት መንግስታት ድርጅት እርዳታ ቀልቦናል። በተባበሩት መንግስታት ድርጅት መጽሐፍት ተምረናል። የተባበሩት መንግስታት ድርጅት ዓለም አቀፍ ትብብር ብቻችንን እንዳልሆነን አሳይቶናል። ለእኔ የተባበሩት መንግስታት ድርጅት ኃይል ረቂቅ አይደለም የትምህርት ጉዳይም አይደለም የዩናይትድ ስቴትሱ ፖለቲከኛ ባራክ ሁሴን ኦባማ በቀለም እምነት ድህነት ምክንያት መገፋትን አድገውበታል ባንኪሙን የትልቁን የዓለም ድርጅት ጠቅላይ ጸሐፊነት ስልጣን በ2007። ኦባማ የዓለም ልዕለ ሀያሊቱን ሀገር የፕሬዚደንትነት ስልጣን በ2009 ሲረከቡ ለዓለም ሰላም መከበር እንደሚጥሩ ዓለምን እንደሚያስተባብሩም ቃል ገብተው ጥቂት ሞክረውም ነበረ። ዓለምም ልምድ ቃላቸውን አምኖ ትልቅ ተስፋ ጥሎ ነበረ። ቃል ተስፋው በዓለም በናኘበት ዓለም ኦባማ እንደ ምርጥ የሰላም ተሟጋች የዓለምን ታላቅ የሰላም ሽልማት ኖቤል በተረከበው ማግስት ሊቢያ በሃያላኑ መንግስታት ጦር ቦምብ ሚሳኤል ትቃጠል ገባች። ሶሪያ ተደገመች፣ ምስራቃዊ ዩክሬን ትነድ ያዘች። ደቡብ ሱዳን ባንዲራ በሰቀለች በዓመቱ ታንክ መድፍ ይንፈቀፈቅባት ያዘ። የመን ከሰላማዊ ህዝባዊ አመፅ አስተናጋጅነት ወደ ህዝብ መርገፊያነት ተለወጠች። ባንኪሙን አስር ዓመት የቆዩበትን ስልጣን ሲያስረክቡ እሳቸው ያላደረጉትን ወይም ያልተሳካላቸውን ተኪዎቻቸው እንዲያደርጉ መከሩም። ብትረ ለዋና ጸሐፊ አንቶኒዮ ጉተሬሽ አስረክባለሁ። በሳል አስተሳሰብ ጥልቅ እውቀትና መርህ ስላላቸው በርካታ የተወሳሰቡ ፈተናዎችን በማለፍ ዓለም አቀፉን ድርጅት ከፍተኛ ደረጃ ላይ እንደሚያደርሱት እምነቴ የጸና ነው። ሁለት 17ባትም አንድ አለ። የተባበሩት መንግስታትን ድርጅት የዋና ጸሐፊነት ስልጣን የተረከቡት የፖርቱጋሉም የቀድሞ ጠቅላይ ሚኒስትር መልእክት በእርግጥ ዘመኑ የሚጠይቀው አይነት ነበረ። ግጭቶች ከዚህ ቀደም ከነበረው ይበልጥ ተወሳስበዋል። አንዳቸው ከሌላቸው ጋር ተገናኝተዋል። የዓለም አቀፍ ሰብአዊ ህጎችና የሰብአዊ መብት ጥሰቶችን አስከትለዋል። ለብዙ ዓመታት ታይቶ የማይታወቅ ቁጥር ያላቸው ሰዎች ከቀያቸው ተፈናቅለዋል። አዲስ ስጋትም ብቅ ብሏል። ዓለም አቀፍ አሸባሪነት። የዓለም ትኩረት ግን ከኒውዮርክ ይልቅ ዋሽንግተን ላይ ነበረ። ቢሊዮነሩ ቱጃር፣ የቴሌቪዥን ዝግጅት አቅራቢው ሰውዬ ፖለቲከኛ በሆኑ በሁለተኛ ዓመታቸው የትልቂቱን ሀገር ትልቅ ስልጣን ተረከቡ። ጥር ሃያ ነበረ። ዶናልድ ጆን ትራምፕ አሜሪካ ትቅደም ይሉ ገቡ። በማግሥቱም የትራምፕ መፈክር መርህና ንግግር ያሰጋ ያስቆጣና ያስፈራው ሕዝብ የዓለም አደባባዮችን በተቃውሞ ሰልፍ አጥለቀለቀው። የሴቶች ሰልፍ ተብሎ በሚጠራው ሰልፍ እለት በመላው ዓለም አደባባይ የወጣው ሕዝብ ከሁለት ሚሊዮን በላይ ተገምቷል። በዩናይትድ ስቴትስ ታሪክ በአንድ ቀን በርካታ ሕዝብ አደባባይ ሲወጣም የዚያን ቀኑም የመጀመሪያው ነው። የሰልፈኞቹ ጥያቄና ቁጣም ለትራምፕ በእርግጥ ከጫጫታ ያለፈ አልነበረም። አሜሪካን ለማስቀደም የሰባት የሙስሊም ሀገራት ዜጎች አሜሪካ እንዳይገቡ የሚያግደውን የመጀመሪያውን ደንብ ፈረሙ። ደንቡ በፍርድ ቤት ሲወድቅ እንደገና ሲፈረም እንደገና ሲወድቅ እንደገና ሲፈረም የመጨረሻው ጸደቀ። ህዳር ለትራምፕ የመጀመሪያው ጠንካራ ፈተና የተሰማው ግን ከወደ ኮሪያ ልሳነ ምድር ነበረ። ሰሜን ኮሪያ የሩቅ ርቀት ተምዘግዛጊ ሚሳይል አወነጨፈች። የካቲት 11 ነበረ። ዶናልድ ትራምፕ ዛቱ። ሰሜን ኮሪያ የሚሳኤልና የሃይድሮጅን ቦምብ ሙከራዋን እንደቀጠለች፣ ዩናይትድ ስቴትስ እንደፎከረች፣ ደቡብ ኮሪያና ጃፓን እንደተሸማቀቁ፣ የተባበሩት መንግሥታት ድርጅት ሰሜን ኮሪያን በማዕቀብ እንደቀጣ አመቱ ነጎደ። ፕሬዚደንት ዶናልድ ትራምፕ አመቱ መጀመሪያ ላይ እንደተፈራው በ1922 የሮምን በ1933 የበርሊንን አብያተ መንግስታት እንደተቆጣጠሩት መሪዎች አልሆኑም። ነሐሴ መጀመሪያ ላይ ያሰሙት ዛቻ ግን ሄሮሺማና ናጋሳኪን በአቶሚክ ቦምብ ያንጨረጨሩትን የሃሪ ኤስ ትሩማንን አይነት ይመስል ነበረ። ሰሜን ኮሪያ ዩናይትድ ስቴትስን ማስፈራረቷን ብታቆም ይሻላታል። ዓለም ከዚህ ቀደም አይቶት የማያውቀው እሳትና ማዕት ይወርድባቸዋል። ትራምፕና የሰሜን ኮሪያው መሪ እንደ ሀገር መሪ ሳይሆን እንደ መሸተኛ አንታንቺ ተባብለዋል። ዩናይትድ ስቴትስ ፈርጣማ ጡንቻዋን የፈተሸችው ግን ሰሜን ኮሪያ ላይ ሳይሆን ወትሮም በወደመችው ሶሪያ ላይ ነበረ። ሚያዚያ ስድስት በአንድ ሌሊት አንድ የሶሪያ አውሮፕላን ማረፊያን በ59 ቶም ሐዋክ ክሩዝ ሚሳይል ቀጠቀጠች። ምክንያት የሶሪያ መንግሥት ጦር ኬሚካዊ ጦር መሣሪያ ተኩሷል የሚል ነበረ። ሩሲያም ጥቃቱን ወረራ በማለት አውግዘዋለች። ሁለተኛው የአሜሪካ ጠንካራ ዱላ ያረፈው ከ2001 ጀምሮም የአሜሪካ ጦር በሚያዳሽቃት አፍጋኒስታን ላይ ነበረ ሚያዝያ 13 አይሲስ በሚል ምሕጻረ ቃል የሚጠራው አሸባሪ ድርጅት መሽጎበታል የተባለው የናንጋርሃር አካባቢ ጂ ቢ ዩ 43 ቢ ኤም ኦ ኤ ቢ በተባለው ቦምብ ጋየ። ዓለም ከኒኩሌር ቦምብ በስተቀር ናንጋሃር ላይ የወረደውን አይነት ትልቅ ቦምብ እስካሁን አያውቅ። ዓለም ከሁለተኛው የዓለም ጦርነት ወዲህ በርካታ ሕዝብ የተሰደደና የተፈናቀለባት ዘንድሮ ነው። ወደ 60 ሚሊዮን ገደማ። በርካታ ህዝብ የተራባውም ዘንድሮ ነው። 20 ሚሊዮን። የተባበሩት መንግስታት ድርጅት ዘንድሮ አዲስ ዋና ጸሐፊ ብቻ አይደለም የተመረጠለት፣ የድርጅቱ ጤና ክፍልም አዲስ መሪ መርጧል። ኢትዮጵያዊ ፖለቲከኛም ዶክተር ቴዎድሮስ አድሃኖም ከጠንካራ ፉክክር በኋላ የዓለም ጤና ድርጅት የበላይ ኃላፊ ሆነው ተመረጡ። ግንቦት 23 ሰኔ ዩናይትድ ስቴትስ የዓለምን የሙቀት መጠን ለመቀነስ ካለመው ከፓሪሱ ስምምነት እንደምትወጣ አስታወቀች። የቀድሞው የዩናይትድ ስቴትስ ፕሬዚደንት ሊዮንዶን ጆንሰን ምዕራብ አውሮጳን ሙሉ በሙሉ የአሜሪካ ታዛዥ ለማድረግ መሞከራቸውን ያኔው የፈረንሳይ ፕሬዚደንት ሻርልስ ደጎልን ያክል በግልጽ የተቃወመ መሪ አልነበረም። ደጎል የያኔዎቹን የዋሽንግተንና የለንደን መሪዎች ሴራ በመቃወም ፈረንሳይ ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በእንግሊዝኛ ምሕፃሩ ወታደራዊ ትብብር እንድትወጣ ወሰኑ። ሰኔ 1966 ነበረ። የዩናይትድ ስቴትስ ፕሬዚደንት ጆርጅ ደብሊው ቡሽ እና የብሪታንያው ጠቅላይ ሚኒስትር ቶኒ ብሌር የተባበሩት መንግስታት ድርጅት ህግን ጥሰው የዓለም ህዝብና የዓለም መንግስታትን ተቃውሞ ንቀው የሐሰት ፊልምና ፎቶ መረጃ ብለው ኢራቅን በ2003 ሲወሩ ወረራውን አጥብቀው ከተቃወሙ የአሜሪካ ወዳጅ ሀገራት መሪዎች ዋናው የፈረንሳው ፕሬዚደንት ዣክ ሺራክ ነበሩ። አሜሪካ ከዓለም አቀፉ የተፈጥሮ ጥበቃ ውል መውጣቷን ድፍን ዓለም በእርግጥ ተቃውሞታል። የፈረንሳው ፕሬዚደንት ኢማኑኤል ማክሮን ደጎልን ወይም ሺራክን አይደሉም አሜሪካንን በመቃወም ግን የቀዳሚዎቻቸውን ታሪክ ደገሙት። ፈረንሳይ ትግሏን እንደማታቆም አረጋግጥላችኋለሁ። የፓሪሱ ስምምነት ጨርሶ አይታጠፍም፣ ገቢራዊ ይሆናል። በፈረንሳይ ብቻ ሳይሆን በተቀሩት መንግስታት በሙሉ ስራ ላይ ይውላል። ህዳር ውስጥ እዚህ በሆን በተደረገው ጉባኤ ላይም ዓለም ይህንኑ አረጋግጧል። ሰኔ ሰባት ሽብር ጦርነት በሚነውጠው መካከለኛው ምስራቅ ከአደጋ ትረምሱ ገለል ብላ የኖረችው ኢራን ተሸበረች። ራሱን የኢራቅና የሶሪያ እስላማዊ መንግስት አይሲስ ብሎ የሚጠራው ቡድን አባላት ናቸው የተባሉ ሁለት አሸባሪዎች በኢራን ምክር ቤትና በቀድሞው የሀገሪቱ መሪ በአያቶላህ ሆሜኒ ቀብር ላይ በከፈቱት ጥቃት 17 ሰው ገደሉ፣ 43 አቆሰሉ። ሰኔ 21 ሳውዲ አረቢያ የምትመራቸው የአረብ ተባባሪ ሀገራት ለሦስተኛ ዓመት የሚደበድቧት የመን ከቦምብ ሚሳይል፣ ጥይት የተረፈ ሕዝቧ በኮሌራ እያለቀ መሆኑን የተባበሩት መንግስታት የጤና ድርጅት አስታወቀ። ዩናይትድ ስቴትስ መራሹ ጦር በ2003 ከወረራት ወዲህ የእልቂት ውድመት የሽብር ጥፋት ምድር የሆነችው ኢራቅ ከውድመት ጥፋቷ አንዱ የሆነውን ጦርነት ድል አደረገች። የኢራቅ ጦር ሞሱል ላይ ድል አስመዘገበ ሐምሌ አስር። ነሐሴ ለሚያንማር ሙስሊሞች የምድር ገሃነም ነበር የተከፈተበት ወር ነበረ። የእርዳታ ድርጅቶች እንደገመቱት የሚያንማር ጦር በከፈተው ዘመቻ በአንድ ወር ጊዜ ውስጥ ብቻ ከ6700 በላይ ሙስሊሞችን ገሏል፣ ሴቶችን ደፍሯል። ከ600 ሺህ በላይ ሮሂንጃዎች ወደ ባንግላዴሽ ተሰደዋል። መስከረም ላይ የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽን ጋዜጠኛው ጠየቀ። ዘር የማጽዳት ዘመቻ ነው ብለው ያምናሉ? ብሎ የዋና ጸሐፊው መልስ ጥያቄህን በሌላ ጥያቄ ልመልሰው፣ ከአጠቃላው የሮሂንጂያ ሕዝብ አንድ ሶስተኛው ከሀገሩ ሸሽቶም ጥፋቱን ለመግለጽ ከዚህ የተሻለ ቃል ታገኝለታለህ? ዓለም አዲስ አስከሬንና ስደተኛ ለመቁጠር አዲስ ዓመት ሊል ነው። መስከረም የዩናይትድ ስቴትስና የሩሲያ ጠብ ከፍተኛ ደረጃ ላይ የደረሰበት ወርም ነበረ። መስከረም አንድ ሩሲያ 755 የአሜሪካ ዲፕሎማቶችን አባረረች! የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ግንቦት ማብቂያ ሪያድን መጎብኘታቸው በነዳጅ ዘይት ሀብት ለሚቀማጠሉት ለሳውዲ አረቢያ ነገስታት የልብ ልብ የሰጥ አይነት ነው የሆነው። ትራምፕ ሪያድን በጎበኙ በሦስተኛ ወሩ የሪያድ ገዢዎች ታማኞቻቸውን አስከትለው ትንሽቱ ጎረቤታቸው ቀጠር ላይ የአየር የየብስና የባህር መስመራቸውን ዘጉ፣ ማዕቀብ ጣሉም። ኢራንን ማውገዛቸውን አጠናከሩ። የመንን ማጥፋታቸውን ቀጠሉ። ዳፋው ግን ለየመን ህዝብ ብቻ ሳይሆን ለየመን የ30 ዓመት ገዥም ነው የተረፈው። የቀድሞ የየመን ፕሬዚደንት አሊ አብዶላ ሳሌህ የሁቲ አማጽያንን ክደው ከሳውዲ አረቢያዎች ጋር በማበራቸው ምክንያት ተገደሉ። አዲዮስ ህዳር አራት ሳውዲ አረቢያ የሀገሪቱን ልዑላን ሚኒስትሮችና ቢሊዮነሮችን በሙስና ጠርጥራቸው አሰረች። አንዱም ኢትዮጵያ ውስጥ በርካታ ኩባንያዎች ያሏቸው ሼክ መሐመድ ሁሴን አላሙዲን ናቸው። ታሳ 6 ዋሽንግተን። ስለዚህ ኢየሩሳሌም እንደ እስራኤል ዋና ከተማነት በይፋ እውቅና ለመስጠት ጊዜው አሁን መሆኑን ወስኛለሁ። እስራኤል ተደሰተች። ዛሬ ደግሞ ጓቲማላ መደገፏን አስታወቀች። አብዛኞቹ የዓለም መንግሥታት አወገዙት፣ የተቀሩት ተቃወሙት። የሙስሊምና የክርስቲያን ሃይማኖት መሪዎች ኮነኑት። ፍልስጤሞች ሰባ ዓመት የዘለቀ የነፃነት ትግላቸውን በአደባባይ ሰልፍ ቀጠሉ። እንደ አያት እንደ ቅድመ አያቶቻቸው ይገደሉ በጢስ ጠለስ ይታፈኑ ገቡ ዘመኑን በጎርጎሪያኑ ቀመር የሚያሰላው ዓለም ለገና በዓል ሲታደም ፊሊፒንስ ሐዘን ተቀመጠች እስያዊቱን ሀገር ያጥለቀለቀው ጎርፍ ከሁለት መቶ በላይ ሰው ገደለ ከአስር ሺህ በላይ አፈናቀለ ዘመኑም በዘመን ሊተካ ጉዞውን ቀጠለ ነጋሽ መሐመድ ነኝ መልካም ጊዜ